ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን። እንደምናመሻችሁ አድማጮቻችን፣ የዛሬ ሐሙስ ግንቦት 7 ቀን 2006 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሐዬ ነኝ። በዛሬው ፕሮግራማችን ኢትዮጵያ ዓለም አቀፍ ብድር ለማግኘት ባላት ብቃት የቢ ደረጃ አገኘች፣ ኬንያ ስደተኞችን ወደ ስደተኞች ሰፈሮች ለማስገባት የጀመረችው ዘመቻ አግባብ የጎደለው ነው ተባለ፣ በኦሮሚያ የሚካሄደው የተማሪዎች የተቃውሞ ሁኔታ የሚሉትን ዝግጅቶች በቅደም ተከተል እናቀርባለን። አሁን የዓለም ዜና ይቀርባል። አዲሱ አበባ ያሰማናል። እንደምን አምሽታችኋል? ሱዳን ውስጥ አንዲት የሰባ ሁለት ዓመት ሴት የክርስትና እምነትን በመቀበሏ ፍርድ ቤት የሞት ቅጣት በየነባት። ፍርድ ቤቱ ይህን ብይን ያስተላለፈው ማርያም ያህያ ኢብራሂም የክርስትና እምነት ያለው ሰው በማግባቷ የእምነት ክህደት እንዲሁም ዝሙት ፈጽማለች በማለት መሆኑ ታውቋል። ዛሬ ሐሙስ ባስቻለው ፍርድ ቤት የተገኘችው ይህቺው ሴት ለዳኛው እኔ ክርስቲያን ነኝ ብላ ስትናገር ዳኛው አባስ አል ከሊፋ ወዲያውኑ የሞት ቅጣቱን ይፋ አድርገዋል። ይህ ጉዳይ ያሳሰባቸው የዩናይትድ ስቴትስ የካናዳና የዳች ኤምባሲዎች በሳምንቱ መጀመሪያ ገደማ የሱዳን መንግስት የሃይማኖት ነፃነትን እንዲያከብር ጥሪ ሲያቀርቡ መሰንበታቸው ታውቋል። በ2005 እንደ አውሮፓ አቆጣጠር የሱዳን ህገ መንግስት መሰረት ማንም ዜጋ የፈለገውን እምነት የመከተል መብት እንዳለው ይደነግጋል። የዓለም የጤና ድርጅት ያወጣው አዲስ ዘገባ የሰዎች ዕድሜ እየረዘመ መሄዱን አመለከተ። ከአስራ አራት ዓመታት ገደማ ከነበረው ጊዜ የሰዎች የመኖር ዕድሜ በአማካኝ በስድስት ዓመት ጨምሯል። የአሜሪካ ድምጽ ሬዲዮ ዘጋቢ ሊሳ ሽላይን ዘገባው ይፋ ከተደረገበት ጄኔቫ ሪፖርት አላት። በሶስት ሰዓት የዜና እወጃችን እናቀርበዋለን። ከቱርክ ጋር በሚያዋስነው የሶሪያ ድንበር ላይ በደረሰ የመኪና ውስጥ ቦምብ ፍንዳታ ቢያንስ 29 ሰዎች መሞታቸው ተገለጠ። መቀመጫውን እንግሊዝ ሀገር ያደረገውና የሶሪያን የሰብአዊ መብት ጥበቃ የሚታዘበው ቡድን ዛሬ ሐሙስ፣ እንዳስታወቀው ፍንዳታው የደረሰው ሰሜን ሶሪያ ግዛት ባብ አል ሳልሜህ በተሰኘው ክልል ውስጥ ነው። ሦስት ዓመት የተጠጋው የሶሪያ የእርስ በርስ ጦርነት ከተጀመረ አንስቶ ቱርክ ከ600 ሺህ በላይ የሶሪያ ስደተኞችን ስታስተናግድ ከመቆየቷን በላይ እስካሁንም ድንበሯን ክፍት እንዳደረገች መሆኗ ይታወቃል። ይህ በእንዲህ እንዳለ የሶሪያን ሽምቅ ተዋጊዎች የሚደግፉ የ11 አገሮች ውጭ ጉዳይ ሚኒስትሮች ሎንዶን ውስጥ ተሰብስበው ለውዝግቡ ሰላማዊና ፖለቲካዊ መፍትሄ በሚገኝበት መንገድ ላይ መነጋገራቸው ታውቋል። አድማጮች ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ልዩ ፕሮግራም ነው። የዩክራይን ጦር አፍቃሬ ሩሲያ ኃይሎች ተቆጣጥረዋቸው የነበሩ ሁለት ጦር ሰፈሮችን እንዳወደሙ የዩክራይኑ ተጠባባቂ ፕሬዚዳንት አስታወቁ። ፕሬዚዳንቱ ኦሌክሳንድር ቱርቺኖቭ ዛሬ ሐሙስ ለምክር ቤታቸው ባሰሙት ቃል የአገሪቱ ጦር አንድ ሌሊት ባካሄደው ጥቃት በምስራቃዊቷ የክራማቶስክ ከተማ የሚገኘውን ጦር ሰፈር በቀጣዩ ቀን ባካሄደው ጥቃት ደግሞ በሰሜናዊቷ ስሎቬንስክ ከተማ የነበረውን ሌላ ጦር ሰፈር ማውደማቸውን ተናግረዋል። ቀደም ሲል አማጽያኑ በሁለት የዩክራይን ምስራቃዊ ከተሞች የሚገኙ መንግስታዊ ሕንፃዎችን ተቆጣጥረው ሲያበቁ ከዩክራይን ነፃ የሆኑ ክልሎች መሆናቸውንም እንዳወጁ አይዘነጋም። በመጨረሻም በአፍጋኒስታኑ ፕሬዚዳንታዊ ምርጫ ማንም ተወዳዳሪ የብዙሃን ድምፅ ባለማግኘቱ ድጋሜ ምርጫው ለሚቀጥለው ወር መተላለፉ ተገለጠ። በዚሁ መሰረት በሚቀጥለው ወር በሰኔ 14 ቀን ይካሄዳል ተብሏል። የአፍጋኒስታን ምርጫ ኮሚሽን ዛሬ ሐሙስ እንዳስታወቀው ባለፈው ወር በተካሄደው ምርጫ የቀድሞው ውጭ ጉዳይ ሚኒስትር አብዱላህ አብደላህ 45 ከመቶ ድምፅ ሲያገኙ የቀድሞ የባንክ ኢኮኖሚክስ ባለሙያ አሽራፍ ጋኒ ደግሞ 25 ከመቶ አግኝተው ሁለተኛ ሆነዋል። እናም በዚህ ውድድር ተፈላጊው የብዙሀን ድምፅ ባለመገኘቱ በቀጣዩ ውድድር የሚያሸንፈው እጩ ፕሬዝዳንት ሐሚድ ካርዛይን የሚተካ ይሆናል እና ሁለተኛ ውድድር ከወር በኋላ ይካሄዳል ተብሏል። አድማጮች፣ ለሰዓት ያለን ዜና የሆነው በሶስት ሰዓት መደበኛ ስርጭት ተጨማሪ ዜናዎችን ይዤ እመልሳለሁ። ሰላም። አዲሱን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ዝግጅታችን እናመራለን። ኢትዮጵያ ለመጀመሪያ ጊዜ የውጭ ብድር ለማግኘት የማስተማመኛ ደረጃ ከሚያወጡ ዓለም አቀፍ ድርጅቶች ደረጃ ወጥቶላታል። በዚህም ኤስ ኤን ፒ ና ፊች ቢ ሰጥተዋታል። በዚህ ዙሪያ የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር ማብራሪያ እንዲሰጡን በኢትዮጵያ የገንዘብ ዘርፎች ለበርካታ ዓመታት የሰሩና ከዚህ ቀደም በዓለም አቀፍ ድርጅቶች የአፍሪቃ የጠለሳ ዋስትና ድርጅት ዋና ስራ አስፈጻሚ የነበሩት አቶ የሱስ ወርቅ ዛፉን ጋብዟል። እንደምን አመሹ አቶ የሱስ? ደህና ይስልኝ ሄኖክ። እንዴት አመሻ? ደህና። በቅድሚያ እነዚህ የሀገሮችን አጠቃላይ የሆነ የምጣኔ ሀብት ጤንነት እንዲሁም ደግሞ ብድር የመክፈል አቅምን በደረጃ የሚያስቀምጡት ዓለም አቀፍ ተቋማት ለኢትዮጵያ የሰጧት ቢ ውጤት ምን ያህል አርኪ ነው? ብዙ በአለማችን ውስጥ ያሉ ሀገሮችን ሁኔታ ስንመለከት እስከዚህ በጣም መጥፎ ነው የሚባል አይደለም፣ ነገር ግን ደግሞ እንደ አንድ ኢትዮጵያዊ ከዚህ የተሻለ ሬቲንግ ቢኖራት እመኛለሁ። በዚህ ደረጃ ላይ ግን አቶ እየሱስ ወርቅ ፊች በሰጠው ዝርዝር መረጃ የኢትዮጵያ ምጣኔ ሀብት በተለይ ባለፉት አስር ዓመታት የታዩ አበረታች እድገቶች ቢኖሩም ይላል ቢኖሩም የኢትዮጵያ የእድገት ደረጃ አነስተኛ መርታ የታየበት ነው። በዚህም የተነሳ ፊች ደረጃ ካወጣላቸው ሀገሮች ዝቅተኛ ደረጃ ላይ ትገኛለች። ኢትዮጵያ አንድ መቶ አርባኛ ናት። መልእክቱ እንግዲህ ባጭሩ በጎ ጅምር ቢኖርም ብዙ ስራ እንደሚጠበቅና በተለይ በፋይናንስና በባንክ ዘርፉ እንዲሁም በአጠቃላይ የምጣኔ ሀብቱ አስተማማኝነት ዙሪያ ብዙ ጥያቄዎች አሉ። እንግዲህ በኢትዮጵያ ፋይናንስ ዘርፍ አኳያ የተለያዩ አስተያየቶችና እሳቤዎች አሉ። እኔ እንደ አንድ ኢትዮጵያዊ በፋይናንስ ሴክተር ውስጥ ያለ ኢትዮጵያዊ፣ ሀገሬም ብቻ ሳይሆን እንዲሁ አልፎ አልፎ ስለ ሌሎችም ሀገሮች በማንበብም ሆነ በመስማት በማየት ቀደም ሲልም በመስራትም ከማውቀው አኳያ ከዚህም ቀደም እኔ በተደጋጋሚ ያልኩት ነገር ነው። የኢትዮጵያ ፋይናንስ ሴክተር ጠንካራ የሚባል እኔ ነው ብዬ አላውቅም። ምክንያቱም የተከለለ ሴክተር ነው፣ ተጠብቆ ያለ የመወራጨትና የመንቀሳቀስ እድሉ በጣም ውስን ነው ማለት ትችላለህ። እንግዲህ በአሁኑ ጊዜ ብዙ የተለያዩ አስተያየቶችና እሳቤዎች አሉ ዲቨሎፕመንታል ስቴት ፖሊሲ በሚከተሉ ወይም በሚያምኑ በሱ በጣም አድርገው በሚሉ በሚያምኑ ወገን ሂደታችን በጣም ትክክለኛ ነው ይላሉ። አንዳንዶች ደግሞ እኔ እዚህ ላይ በእውነቱ ራሴን መጨመር እችላለሁ። ዲቨሎፕመንታል ስቴት እጅግ በጣም ብዙ ነገሮች ሬኮሜንድ የምታደርግበት ብዙ ነገሮች አሉ። ብዙ መሬቶች አሉት። በእኔ እይታ አሁን በተለይ በቅርብም ጊዜ አንዳንድ ሁኔታዎች የተፈጥረው ሀሳብም የሰጠሁበት ሁኔታ ነው። ያው ትሰማለህ፣ ታነባለህ። ኢትዮጵያ በተለይም ኢትዮጵያና ኬንያ በቅርብ ጊዜ ውስጥ የፍሪ ትሬድ ኤሪያ አባሎች ይሆናሉ። ይሄ የያዝነው የአውሮፓውያን ዓመት ከማለቁ በፊት ተብሎ ብዙ ተብሎለታል፣ ብዙ ተጽፏል፣ ብዙ ወጥቷል። ስ፣ ይህን ተከትሎ አንዳንድ ጥያቄዎች ብዙ ጊዜ ይነሳሉ። ከዚህም ጋር ተጣምሮ የደብሊውቲኦ ሜምበርሽፕ እንዲፋጠን ብዙ እየተሞከረ ነው፣ እና ምን ታስባል? ይህንን ጥያቄ ብዙ ጊዜ ይገጥመኛል። ሁልጊዜ ጊዜ የማይቀረውን ነገር ፈርቶ መኖር አይቻልም። ማለቴ ቅዠት ይኖራል ተብሎ ሳይተኛ አይታደርም ይባላል። በእኔ እይታ የፋይናንሻል ሴክተር ካምፓኒስ በሀገራችን ውስጥ ስናያቸው እርግጥ እንጭጮች ናቸው። በዚህ በአሁኑ የመንግስት ፖሊሲ የተነሱ የተጀመሩ ናቸው። የቀድሞ የደርግ መንግስት ያው እንደምታውቀው ፕራይቬት ሴክተር ቶታሊ ዴሲሜትድ የሆነበት ጊዜ ነው። ከዚያ ወዲህ የተፈጠሩ ናቸው እነዚህ አሁን የምናያቸው የፋይናንሺያል ሴክተር ካምፓኒዝ በሌላም በሌላም በኩል ነገር ግን በመካከላቸው ፌር የሆነ ውድድር ኖሮ በአንድ አይነት የውድድር ህግ ተገዝተው ጉልበታቸውን እውቀታቸውን ለማጠንከር እድል ያገኙ አይደሉም። እንዲያው ይህንንም ነው የሚጠቅሱት አቶ የሱስ ወርቅ ዛፉ። የዓለም የገንዘብ ድርጅት አይኤምኤፍ እንዲሁም የዓለም ባንክ የዘርፍ ማሻሻያ እንዲኖር ይጠይቃሉ። በዚህ ባለፈው ሳምንት ፊች ባወጣውም ዝርዝር ሪፖርት ኢትዮጵያ የተረጋጋች ሀገር ምጣኔ ሀብቷ የተረጋጋ ይልና የባንክና የገንዘብ ዘርፏ ብሎም ደግሞ አጠቃላይ ምጣኔ ሀብቷ በትንሽ ውሽንፍር የሚርበደበድ ስስ ነው ሲል ነው የብድር ደረጃ ውጭ ድርጅቶቹ የገለጿት ይሄ እንግዲህ የተፈለገውን ያህል የውጭ ባለ ሀብት ወይም የውጭ ሀብት ወደ ሀገር ውስጥ ያስገባሉ የሚለው ጥያቄ እንግዲህ ትልቁ ጥያቄ ነው። እዚህ ላይ የሚሆነው እንግዲህ መቼም ያው አይኤምኤፍ ወልድ ባንክ ያው እንደምታውቀው የመንግስታት መንግስታት ያቋቋሟቸው ኢንስቲትዩሽንስ ናቸው እና እርግጥ አንዳንድ ጊዜ ፍጠጥ ብለው አንዳንድ እኛ ቴስ ለማድረግ የምንፈራቸውን ነገሮች ይነግሩን ይሆናል። ግን ብዙ ርቀው አይሄዱም። አንድ የታወቀ ነገር እምልህ የምናቀው ነገር አለ። ብዙ ጊዜ እምልህ ስለ ኢኮኖሚው በጣም የተጠበቀ ወይንም በጠባቂነት በሞግዚትነት ያለ መሆኑን ስናነሳ እናንተ የምትፈልጉት ሊበራላይዝ ማድረግ ነው። እሱ ደግሞ ጊዜው ያለፈበት አስተሳሰብ ነው። ስለዚህ ቅድም እንዳልኩ ወደ ፍሪ ትሬድ ኤሪያ ኤፍቲኤ ሜምበርሽፕ ስንገባ፣ ወደ ደብሊዩቲኦ ስንገባ ኢትዮጵያ ለብቻዋ እሷ የምትፈልገው ነገር ብቻ እንዲደረግላት እሷ ግን ለሌሎች አገሮች እነሱ የሚፈልጉትን የማታደርግበት ሁኔታ አይኖርም። አቶ የሱስ ወርቅ ዛፉ ከዚህ ቀደም በተለያዩ የገንዘብ ዘርፍ በኢንሹራንስና በባንክ የሰሩ ኢትዮጵያዊ ባለሙያ ናቸው። ለሰጡኝ ማብራሪያ አመሰግናለሁ። እግዚአብሔር ይስጥልኝ። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ኬንያ ላይ የሚካሄደው ጸጥታዊ እንቅስቃሴ አግባብ በጎደለው መንገድ የማዋከብ ተግባርን አፈሳንና በግዴታ በሌሎች ቦታዎች ማስፈርን ያካተተ እንደሆነ ገልጿል። የኬንያ መንግስት ባለፈው ሚያዝያ ወር ዘመቻ የጀመረው ማንነታቸው ያልታወቀ ታጣቂዎች በሞምባሳና ናይሮቢ ጥቃት ካካሄዱ በኋላ ነው። ባልደረባችን ጆዲ ካፖዋ ያጠናቀረውን ዘገባ እናሰማለን። ኡሳላማ ዋች የተባለው የእርምጃ እንቅስቃሴ የተጀመረው ታጣቂዎች ባለፈው መጋቢት ወር በከፈቱት ጥቃት 12 ሰዎች ከተገደሉ በኋላ ነው። አብዛኛው ዘመቻ ያማከለው ናይሮቢ በሚገኘው ኢስሊና ሳውሲ በተባሉት መንደሮች እንደዚሁም ሊኮኒ በተባለው የሞምባሳ አካባቢ ላይ ነው። በሂማን ራይትስ ዋች የጥናት ክፍል ሰራተኛ የሆኑት ላይቲታ ባደር እነዚህ ቦታዎች በብዙ ሺህ የሚቆጠሩ ሶማሌዎች የሶማሌ ዝርያ ያላቸው ኬንያውያን፣ ደቡብ ሱዳናውያንና ሙስሊም ኬንያውያን የሚገኙባቸው ናቸው ብለዋል። የዘመቻው እንቅስቃሴ አካሄድ አሳስቦናል። በደልና በገፍ የማሰር ተግባር ይፈጽማሉ። የጸጥታ ኃይሎች በሰዎች መኖሪያ ቤቶችና ህንጻዎች እየሄዱ ፍተሻ ያካሂዳሉ። የሰብአዊው መብት ቡድን የእስረኞች አያያዝ መጥፎ እንደሆነም ገልጿል። ናይሮቢ ላይ እስረኞች ዘግናኝ በሆነ ሁኔታ የተያዙባቸው የፖሊስ ጣቢያዎችን ስንጎበኝ ቆይተናል። እስረኞቹ በተፋፈገ ሁኔታ ነው ያሉት። ንጽህናን ለመጠበቅ የሚያስችል ሁኔታ የለም። ምግብና ውሃ የለም። የማሰሩ ተግባር ራሱ የህጋዊነት ጥያቄ ያስነሳል። ግለሰቦች የአገሪቱ ሕገ መንግስት ከሚፈቅደው ጊዜ በላይ በስር ይቆያሉ። የተያዙበት ጉዳይም ግልጽ አይደለም። ምን ያህል ሰዎች እንደታሰሩ እንደማይታወቅም ባድር ጨምረው ገልጸዋል። ችግሩ በአሁኑ ወቅት ሰዎቹ በተያዙባቸው ቦታዎች ሄዶ ለማየት የሚቻልበት ተደራሽነት የለም ስለሆነም ከኬንያ ባለስልጣኖች በሰማነው መሰረት እስከ አንድ ሺህ የሚሆኑ ሰዎች ተይዘዋል። ይሁንና ስለ ጉዳዩ የሚቆረቆሩ ሰዎች ይህን መረጃ በራሳቸው ለማጣራት የሚችሉበት ተደራሽነት የለም። ጋዜጠኞች፣ ኬንያውያንና ዓለም አቀፍ የረድኤት ሰራተኞችም እንደሚዋከቡ ባድር ገልጸዋል። የኬንያ የጸጥታ ኃይሎች ተንቀሳቃሽ ስልኮችን፣ ገንዘብና ሌሎች ነገሮችን፣ ሰነዶችንም ሳይቀር ከሚያዙት ሰዎች እንደሚዘርፉ የሰብአዊ መብት ድርጅት ጠቁሟል። ባለስልጣኖቹ ካለ ህጋዊ ፈቃድ በሀገሪቱ የሚኖሩ ግለሰቦችን ለይተው ለማወቅ እየሞከሩ እንደሆነ ነው የሚናገሩት። ሀቁ ግን በሂደቱ ህጋዊ ፈቃድ ያላቸውንም አልተውም። የስደተኛ መታወቂያ ወረቀቶችን እየቀደዱ ይጥላሉ። ኬንያ በግዛቷ ጥቃት በሚፈጸምበት ወቅት የጸጥታ እርምጃ የመውሰድ መብት አላት ይላሉ ላይቲታ ባደር። ይሁንና ሞምባሳና ናይሮቢ ላይ ለተፈጸሙት ጥቃቶች ተጠያቂ የሚሏቸውን ሰዎች እስካሁን ባለው ጊዜ ለፍርድ እንዳላቀረቡ አስገንዝበዋል። ሂማን ራይትስ ዋች የተባለው የሰብአዊ መብት ቡድን የተባበሩት መንግስታት ድርጅት ለተያዙት ሰዎች ተደራሽነት እንዲኖረው የሚጠይቁ በርካታ ምክር ሀሳቦች አቅርቧል። ቢያንስ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ግለሰቦች በታሰሩባቸው ቦታዎች ሁሉ ተደራሽነት ማግኘት አለበት። ስደተኞቹ በስደተኝነት ተለይተው መታወቃቸውን ለማረጋገጥ ገና ጥገኝነት ለመጠየቅ የሚፈልጉት ደግሞ እንዲመዘገቡ፣ የስደተኞቹ አገልግሎት የተያዙትን ሁሉ ለማየት የሚችልበት ተደራሽነት እንዲኖረው ያስፈልጋል። ከቅርብ ዓመታት ወዲህ ጥገኝነት ለመጠየቅ የሚፈልጉትን ሰዎች መመዝገብ ቆመዋል። የኬንያ ባለሥልጣኖች የሚወስዱት የጸጥታ እንቅስቃሴ እርምጃ የሰብአዊ መብት ደረጃን የጠበቀ እንዲሆን ለሰብአዊ መብት የቆመ ቡድን ጠይቋል። የኬንያ ባለሥልጣኖች ውሰላማዋች የተሰኘው የእንቅስቃሴ እርምጃ ወንጀለኞችን በአሸባሪነት የሚጠረጠሩ ሰዎችንና ሕጋዊ የመኖሪያ ፈቃድ የሌላቸውን ሰዎች በማሰር ተግባር ተሳክቷል ሲሉ ተናግረው ነበር። ከሁለት መቶ በላይ የሚሆኑ ሰዎችን ከሀገር ለማስወጣት ወይም ደግሞ በሀገሪቱ ሰሜን ምስራቅ ወደሚገኘው ዳዳብ የስደተኞች ሰፈር ለመላክ ታቅዷል። ፖሊሶች ፈጽመዋል ስለሚባሉ ጉድለትም ባለሥልጣኖቹ እየመረመሩ እንደሆነ ገልጸው ነበር። ኦሮሚያ ውስጥ ነቀምት ከተማ በሚገኘው ወለጋ ዩኒቨርሲቲና በፖሊስ መካከል በተፈጠረ ግጭት ጉዳት መድረሱ ተገልጿል። በሌላ በኩል ደግሞ መንግስት ለተፈጠረው ሁኔታ ሰላማዊ መፍትሄ ከመፈለግ ይልቅ ኃይል መጠቀሙን ቀጥሎበታል ሲሉ አንድ የኦሮሞ ፌዴራልስ ኮንግረስ መሪ ለቪኦኤ ተናግረዋል። ዝርዝሩን ሰለሞን አባተ ይዞታል። ከአዲስ አበባ ማስተር ፕላን ጋር ተያይዞ ኦሮሚያ ውስጥ የተነሳው ሁኔታና ውጥረት ጥቂት ሳምንታትን አስቆጥረዋል። በውጥረት ውስጥ የተፈጠረውን ሁኔታና ሕይወትን መጥፋት ተከትሎ መንግስት በተፈጠረው ሁኔታ ማዘኑን ገልጿል። ካድሬዎቹንም ሁኔታውን ለማስረዳት በሚል በየቦታው ያሰማራ መሆኑን ተናግሯል። ዛሬ ደግሞ የነቀምት ሁኔታ የጧቱ አስቸጋሪ ነበር የሚል ዜና ደረሰን። ወደዛው ደወልኩኝ። አንዳንድ ተማሪዎችንም አነጋግሬያለሁ። ጤና ይስጥልኝ። እኔ ሰሎሞን አባተ ባላለሁኝ፣ ከቪኦኤ ነው የምደውለው። አማርኛ ትናገር ያለሽ? አማርኛ ትናገር። ምን ለመጠየቅ ይፈልጉ ነበር? እኔ ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውለው፣ ከዋሽንግተን ዲሲ በቃ ይጠይቁኝ የፈለጉትን ጥያቄ። ተማሪ ነህ? እኔ እሷ፣ ተማሪ ናት እህቴ ናትና፣ እሷ ወደ ቤት መታ ተቀብያት ነው እንጂ እኔ እዛ ተማሪ አይደለሁ። አማርኛ እሷ አትናገርም፣ እሷ አትናገርም፣ ግን የፈለጉትን ኢንፎርሜሽን ልትሰጠኝ ትችላለች። እኔ ትራንስሌት አድርግላት። ለምን መጣችሁ ወደ ቤት ተመልሳ ዛሬ? እዛ ያው ፖሊሶች ትንሽ እንትን እርሻ አስነስቶ ነው የመጣቸው ወደ ቤት። እንዴት ተነሳ ያ ረብሻ? እሷ እንደነገረችኝ ከሆነ በጠዋቱ ከቤት ከዶርሙ አልወጡም፣ ዶርም ውስጥ እያለን መጦ በቃ በር ደበደቡብን፣ ከዛ በር ገንጥሎ ገቡብን አለች። ከዛ ያው የሆነው በዱላና በሌላ ሌላ መሳሪያ ነው የደበደቧቸው እና ከዛ በኋላ ልጅቷ በቃ በአምቡላንስ እንትን ብላ ነው ወደ ቤት ተመጣች። አምቡላንስ ነው ቤት ያደረሳት? አዎ፣ በአምቡላንስ ነው። እሷ ተደብድባለች እንዴ? አዎ፣ ተመታለች። ምንድን ነው ምን ጉዳት ደረሰባት? ሚሊሻ፣ እግሩ አካባቢ እና ያው ወገቡ አካባቢ በዱላ መታት። ልጅቷ ደግሞ አጋጣሚ ታማሚ ነበረች እና ትንሽ ጉዳት ደርሶባት። ፖሊሶቹ ዝም ብለው ገብተው ደበደቧቸው ወይስ ምንድን ነው የተፈጠረው? ለምን ፖሊስ መጣ ወደዛ? ትናንት ልጅቷ እንደነገረችኝ ከሆነ አንድ የኦሮሞ ተማሪ ታስሮ ነበር አሉ። ላንጉዌጅ ዲፓርትመንት ላይ የሚማር እሺ፣ ለምንድን ነው የታሰረው ልጁ? ኦልሬዲ በቃ ያው በፖለቲካ ምክንያት ነው ያሰሩት። ልጁም ያው ከዚህ በፊት ጥያቄ ጠይቋቸው ነበር። ማን ነው የጠየቀው? ያው ደህንነቶቹ ና ያው የፖሊስ ና ያው የመንግስት ሰራተኞች ናቸው የተጠየቁ። ምን ጥያቄ ነበር የጠየቃቸው? ያው ሰሞኑ ስነሳ የነበረው ያው የአዲስ አበባ አካባቢ ልዩ እንትን ዞኖች በአዲስ አበባ በፌደራል ስር ይገባሉ በሚለው እንትን ነው ያው ጥያቄ የተነሳ። እሺ። ልጁም ያው ያንና ደግሞ ሌላም ባለፈው እንዲህ እንትን ትምህርት ቤት ውስጥ ተነስቶ ነበር የሆነ ላይ ርብሻ እና እሱም የታሰሩ ተማሪዎች ነበሩ። እነሱ እስከሚፈቱ ድረስ አንማርም የሚል ጥያቄ ያው አንድ ላይ እንትን ብሎ ነው የጠየቋቸው። እና በሱ ምክንያት ነው ልጁም እንዳጋጣሚ ትናንትና ታሰረ። ልጆች ደግሞ በጠዋት ዛሬ ላይ ተነስቶ ልጁ እስከሚፈታልን ድረስ ምግብ አንበላም፣ ወደ እንትን ትምህርት ማንማርም። በዚህ ምክንያት ነው የተነሳ እንጂ ልጆች ምንም ሌላ የተናገሩት ነገር አልነበረም። እና ፖሊስ ዝም ብሎ ገባ ወደ ካምፓሱ። አዎ ዝም ብሎ ገብቶ ነው በቃ ልጆቹን ደብድቦ ያወጣቸው። አሁን ልጆች ደግሞ በጣም የሚገርም ነገር ልጆች አሁን ሌሎቹ ያው ስልካቸው ተዘግቶ የት እንዳሉ ራሱ አይታወቅም። በቃ ወይ ታፍነው ይሆናል ወይ ደግሞ ሌላ ቦታ ወስዷቸው ይሆናል እና እየጠፉ ልጆችም አሉ፣ እስከ አሁን ያልተገኙ ልጆች። ፖሊሶች የገቡት ተማሪዎቹ በየማደሪያቸው ነው፣ በየዶርማቸው ገብቶ ነው የረበደባቸው፣ በራቸውን እንትን እያሉ በዱላና በንትን በራቸውን ፈንክተው ገብተው ነው የደበደቧል። አሁን የአንተ እህት የነበረችበት ክፍል ውስጥ የገቡት ወንድ ፖሊሶች ናቸው? ሴት ፖሊሶች ናቸው? ወንድ ፖሊሶች ናቸው ያ በአብዛኛው የገቡ አለች። ሰብረው ነው የገቡት በሩን ወይስ አንኳኩተው ወይም ጠይቀው ነው የገቡት? ምንም ጥያቄ የለም እኛ ከውስጥ ቆልፈን ነበር አለች፣ እና ሰብሮ ነው የገቡ በቃ በመሳሪያ ክፍላቸው ውስጥ ገብተው የምናደርጓቸው ደብድባቸው ነው ያወጣቸው። በቃ እንዳለ ጎትቷቸው ሌሎቹን እንትን ላይ እና ከዛ ተደብድቦ የወጡ አጋጣሚ ሆና እሷ በእንትን ነው የመጣች እንጂ ልጆቹ ያው ሆስፒታል ነው የተወሰዱት፣ አሁን በአምቡላንስ ነው። ከባድ ጉዳት የደረሰበት ተማሪ አለ ወይም ሰው፣ ፖሊስም ቢሆን? አዎ፣ ብዙ ልጆች ያው፣ የእነሱ የድህነት የሚሆን ፖሊስ ምስ የምንም ጉዳት የደረሰባቸው የለም፣ ግን ልጆች እጃቸው የተሰበረ እንደውም በቃ ብዙ ብዙ ጉዳት የደረሰባቸው ልጆች አሉ። ዱላ ብቻ ነው ወይስ ሌላ የተጠቀሙት ነገር አለ? ያው ሌላ የተጠቀሙት ያው በእንትን በመሳሪያ አስፈራርቶ ያው ልጆቹ እንትን ሲሉ ያው በዱላ ደብድባቸው እንጂ እስካሁን ያለም ያው በልጆቹ የተተኮሰ ተኩስም የለም፣ ግን በዱላ ነው አብዛኞቹ ልጆች የተበደቡት። በሕይወት ላይ የደረሰ ጉዳት አለ የሰማችሁት? እስካሁን እንኳን የሞት ጉዳት አልሰማንም። ግን ያው ከባድ ጉዳት ነው እንጂ የደረሰባቸው፣ ሞተ ምንም የተባለ ነገር የለም። ያው ኢንፎርም አልተደረግንም እስካሁን። እንግዲህ ወደ ሞት አካባቢ ይጠይቃል። ሌላ እማኝም አግኝቼ አነጋገርኩ ብዙ ፍርሃት እንዳለበት ነገረኝ። እና ለማንኛውም ደፈር ብሎ እባክህ ጠይቀኝ የሆነውን ልንገርህ አለኝ። ፍርሃትና ምንም አለ አዎ ለማንኛውም የሆነ ትንሽ ትንሽ ነገር እሰጣለሁ። የሞቱ ሰዎች ምናምን አላየውም እኔ። ሶስት ሰው ምናምን ሞቷል ይባላል። እሺ። ያየውን ግን ተማሪዎቹን የተደበደቡ ሆስፒታል ውስጥ የተደረገ እዛ ወለጋ ዩኒቨርሲቲ የሆነ ሁሉም ነገር ግን አይቻል። እንዴት ነው ነገሩ የተነሳው? መጀመሪያ መጀመሪያ ምን የሆነ አንድ ልጅ አለ እዛ ውስጥ ወለጋ ዩኒቨርሲቲ ውስጥ ማለት ነው። ተማሪ ነው። እሺ። እሱ ተማሪዎቹ ከዚህ በፊት የተባረሩ እና የታሰሩ ሳይመቱ አንማ አሉ፣ ልጆቹ ተማሪዎቹ። አዎ፣ ከዛ በኋላ ልጁ እራሱ ሰቃይ ነበረ። እሱንም ይዛችው ሲሄዱ ለምንድን ነው እኛ እንማርም? ልጆቹ ሲሉት፣ ካፌን ተዘጋ። ተማሪዎቹ ዶርሚ ምናምን ገብቶ እስከ ዶርሚ ምናምን መጥቶ እኛን እየተደበደቡ ምናምን አሉ ልጆቹ። እኔ እነሱን ልጆቹ ሲደበደቡና መኪና ላይ ሲወጡ ምናምን ነው ያየው። ስለተፈጠረው የነቀምት ሁኔታ ወደ ኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊና የመድረክ ስራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ ደውዬ የሚያውቁት ነገር እንዳለና ይከታተሉም እንደሆነ ጠየኳቸው። ዛሬ ነቀምት ዩኒቨርሲቲ ውስጥ ወታደሮች ጠዋት ገብተው የትምህርት አጀማመር ላይ የመጀመሪያ የታሰሩ ተማሪዎች ይፈቱ የሚሉ ነበሩ። ትላንትና ይሄ ጉምጉምታ ስለነበረ ዛሬ ጠዋት ገብተው በጣም በጣም የሚያሳፍር ስራ ነው የሰሩት። ልጆች ምግብ ሊበሉ ካፌ ሲገቡ ቆልፈውባቸው እዛ ውስጥ ገብተው ሴቶቹን፣ ወንዶቹን በአሰቃቂ ሁኔታ ነው የደበደቧቸው። ከፎቅ ላይ ሁሉ የወረወሯቸው ሰዎች አሉ። ልጆች አሉ እግራቸው የተሰበረ ብዙ ጉዳት የደረሰባቸው ነቀምት ሆስፒታል ከአምሳ ከሰባ ሰው በላይ እንደነበረ ነው። እንግዲህ ኮንፈርምድ ባይሆንም የተረጋገጠ ነገር ባይሆንም ህይወትም ሳይጠፋ አይቀርም የሚባል ነገር አለ። እንግዲህ ያው ቶሎ ስለማይታወቅ ነው እንጂ ህይወት ጥፋትም ደርሷል ነው የሚባለው። በጣም ከፍተኛ የሆነ ጩኸት፣ ሮሮ ነበረ ዛሬ ነቀምት ውስጥ። ይሄ እንግዲህ ወታደሩ ዩኒቨርሲቲ ካምፐስ ውስጥ ከፍተኛ የሆነ ጭካኔ የተሞላበት ድብደባ ነው የፈጸመው። በጣም የሚያሳዝን ነው። ሆስፒታል ድረስ እንግዲህ ሲመላለሱ ነው ያሉት ቀኑን ሙሉ ሰዎች ማከም እስከሚያቅታቸው ድረስ እዛም ሆስፒታልም ተከታትለው መጥተው ይወስዱ ነበረ። በጣም የተዳከሙ ሰው ልጆች ናቸው ደረሱ የሚባለው እንግዲህ መንግስት ለቀረበው ጥያቄ ሰላማዊ ምላሽ መስጠትን አሻፈረኝ ብለዋል። ይሄ በጣም የሚያሳዝን ነገር ነው እየሰማን ያለ ነው ና ይሄ ነው የሆነው። መጠንቴ ላይ እንዴት ነው አቶ በቀለ መረጃዎች ከዛ የሚደርሷችሁ ለእናንተ? እኛ እንግዲህ ሰዎች አባሎቻችን አሉ፣ ይደውሉልናል። ዩኒቨርሲቲውም ውስጥ ልጆች አሉ፣ ይነግሩናል። ይደርሱናል እነዚህ መረጃዎች ከተለያዩ ሰዎች። በቅርብ ትከታተላላችሁ ምን እየተፈጠረ እንደሆነ ያለው? አዎ፣ እንከታተላለን ምክንያቱም ይመለከተናል፣ ያሳስበናል። ጥያቄያችንን አቅርበናል ለመንግስት። መንግስት ጥያቄውን ለመመለስ በሰላማዊ መንገድ ህገ መንግስቱ በሚያዘው መሰረት መመለሱን እንትቶ ጆሮ ዳባ ልበስ ብሎ ያው ጉልበት አለኝ ብሎ በጉልበት እየተጠቀመ ነው። ይሄ ደግሞ እንግዲህ ለመላው ኢትዮጵያውያን መድረስ አለበት። ይሄ እንደዚህ አይነት በየቦታ የሚደረግ የመንግስት ማን አለብኝነት እርምጃ በጣም ነው የሚያሳስበን እንከታተላለን እንዲቆምም እንጠይቃለን መረጃ ይዘን እናንተ የአካባቢ ባለስልጣናትን ታነጋግራላችሁ እንደዚህ አይነት ሁኔታዎች ሲፈጠሩ እንግዲህ እኮ ልክ እናንተ ደውላችሁ እንደምታጧቸው ከእኛም ጋር አይነጋገሩም እነሱ ከነቀምት ሌላም ሰሞኑን እዚያ ወለጋ ጊምቢ ከተማ ውስጥ በሁለት ግለሰቦች መካከል ተጫረ የተባለ የአገልግሎት ሰጪና አገልግሎት ተቀባይ ግጭት ከፍ ወዳለና ወደ ሰፋ ሁኔታ ተለውጦ ነበር ጭቅጭቅ ተፈጠረ፣ ጥይት ተተኮሰ፣ ሰው ተመታ፣ ደግነቱ ሕይወት ግን አልጠፋም። ከዚያ በኋላ ግን ብዙ ሰው ተቀላቀለ፣ በጸቡ ውስጥ ንብረት ጠፋ። ስለ እንደዚህ አይነቱ ሁኔታ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ እንዲህ ብለዋል። ዋናው ቁም ነገር ምንድን ነው? የእኛ ህዝብ አብሮ ተባብሮ ለዘመናት የኖረ በፍቅር የኖረ ህዝብ ነው። መጣላትና መጋደል ቢፈልግ በዚህ ሀያ አመት ውስጥ አንድም ሰው አይተርፍም ነበር እኮ እንደሚደረገው ቅስቀሳ ግን የህዝብ አላማ አይደለም ያ የኦሮሞን ፍላጎትም አይደለም። በግልጽ መታወቅ ያለበት ከዚህ የሚያተርፍ ሌላ አካል አለ። ከዚህ ግጭት የሚያተርፍ ይሄንን ነቅተን ልናቆመ ይገባል ብለን በሚገባ በጉዳዩ ላይ የተወያየንበት ሰዎችን እየመከረ ነው ያለ ነው። አትራፊ አይኖርም። በየትኛውም ዓለም ሀገር ላይ የእርስ በርስ ግጭት ሲነሳ ህዝብ አላተረፈም። መቆጣጠር የማይቻልበት ደረጃ ላይ ሲደርስ አገሪቷም ህዝብም ይጎዳል። ይሄንን በሚገባ ከታሪክ ስለተገነዘብን ህዝባችን ድሮም አላረገውም አሁንም አያረገውም። የኦሮሞ ህዝብ ያንን አያደርግ ግን፣ በጥላቻ ያንን ሁለቱን ትላልቅ ብሔረሰቦች ምናልባት አጋጭቶ ከዚያ ውስጥ የፖለቲካ ጥቅም ለማግኘት የሚፈልጉ ሰዎች ይኖራሉ የሚል ጥርጣሬ እንዳለን በመግለጫችን አሳውቀናል። አድማጮች፣ የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በሀያ አምስት ና በሰላሳ አንድ ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩ።